በአማራ ክልል ከዩኒቨርሲቲዎች በሕክምና ተመርቀው ስራ ሳይጀምሩ ቆይተው የነበሩ ሐኪሞች አሁን በየተፈናቃዮች መጠለያውና በየተመላሹ መንደርና ቀበሌ ተሰማርተው ነፃ የሕክምና አገልግሎት እየሰጡ ናቸው። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። በሰሜኑ የሀገሪቱ ክፍል በተከሰተው ጦርነት ሳቢያ በአማራ ክልል ከ11 ሚሊዮን በላይ የሚቆጠሩ ዜጎች ተፈናቅለው በተለያዩ ጊዜያዊ መጠለያ ጣቢያ ውስጥ ይገኛሉ። በመጠለያ ጣቢያዎች ውስጥ ተላላፊ በሽታ እንዳይከሰትና ተፈናቃዮቹ የስነ ልቦና ቀውስ እንዳያጋጥማቸው ስርአት ሐኪሞቹ ነጻ የህክምና አገልግሎት እየሰጡ መሆኑን ነው ከበጎ ፈቃደኞቹ አንዱ ዶክተር በቃሉ ማሀሪ የተናገረው። በአማራ ፈንድ የተላኩ አርባ ሐኪሞች ናቸው ናቸው በተለያዩ የስምንት ዞኖች ና ወረዳዎች ላይ ነው እንግዲህ ተልከው የህክምና እርዳታ ለተፈናቃዮች ና ለተጎጆ ወታደሮቻችን ህክምና እርዳታ እየሰጡ የሚገኙት ተፈናቃዮች ላይ ምንድን ነው የሚሰሩት? ሄደ ተፈናቃዮች ላይ አብዛኛውን ጊዜ በህክምና የተመረቁ ዶክተሮች ናቸውና የህክምና አገልግሎት ነው እየሰጡ የሚገኙ በዋናነት ተላላፊ በሽታዎች የሚባሉት በነጽህና ጉለት ና በምግብ መበከል ምክንያት የሚመጡ በሽታዎችን የህክምና እርዳታ እየሰጡ ይገኛሉ። በተጨማሪም ደግሞ የሄልዝ ኤዱኬሽን ወይም የጤና ትምህርት ስለንጽህና አጠባበቅና የስነ ልቦና ማማከር ስራ እየሰሩ ይገኛሉ ማለት ነው። አርባ ቀናት እኔ በደባርቅ ከተለያዩ የሰሜን ጎንደር ክፍሎች ተፈናቅለው በደባርቅና ዳባት ላይ ተፈናቅለው ለነበሩ ታካሚዎች ነው እንግዲህ የህክምና እርዳታ ሰጥ ነበረ። አሁን ላይ ደግሞ ዘንዘልማ ባህርዳር ዘንዘልማ ተፈናቅለው ዳይሬክት ሪፈር አሉ አዲስ ዓለም ሆስፒታል ነው። እና የስራ ጫና ያለ እሱ ላይ ነው በማለት ወደ አዲስ ዓለም ሆስፒታል ተመድቤ የህክምና እርዳታ እየሰጠው እገኛለሁ። ማነው ያሰባሰባቸውን ያልክል? አማራ ኢመርጀንሲ ፈንድ ወይም የአማራ የአደጋ ጊዜ ገንዘብ አሰባሳቢ ድርጅት በተለያዩ አለማት በተለይም በሰሜን አሜሪካ እና አውሮፓ የሚኖሩ ትውልደ ኢትዮጵያውያን በመሰባሰብ ኮሚቴ አዋቅረው በዚያ በተጨማሪ ደግሞ የእነዚህን አርባ ሀኪሞችን ወጭ የትራንስፖርት የምግብና ልዩ ልዩ ወጮች በመሸፈን ነው እንግዲህ የህክምና ይህንን እርዳታ ይሰጡን ማለት ነው። አንተ በቀኝት በጣም አሁን በጣም አንገብጋቢ ነው ያስፈልጋል የምትለው ነገር ምንድነው? ጥሪ ስም ታደርገው የሚያደርግበት ህወሀት ወሮባቸው በነበሩ የአማራ ክልል ከተሞች ጤና ተቋማት በጣም ከህንፃው ብቻ ነው ምናልባትም ካለ በሮችና መስኮቶች ሳይገሩ ተገንጥለው ፈርሰው ተብራሽተዋል። መድኃኒቶች ተዘርፈዋል። መዝረፍ ያልቻለውን አውድሟል። ይህ ማህበረሰብ ህክምና እርዳታ ካላገኘ ታመህ እንደ ድሮ እንደ አስራ ስምንተኛው መቶ ክፍለ ዘመን ታመህዳን ነው። ግሞት የዛኔስ ባይሆን እየበሉ ይችሉት ነበር። አሁን ምኑም በልቶ መረበዳ ቀርቷል። መሬቱ የሚያርስበት እንኳን የለውም። እንዲህ በሆነበት ሰዓት አብሮ በመከተል ቲም በማዋቀር ቤታቸው ተኝተው እንዳይሞቱ ጊዜያዊ ክሊኒኮችን በየቦታው እያቋቋሙ የህክምና እርዳታ አሁንም ያስፈልጋል እና አሁንም ሳይሰለች የዲያስፖራው ለማህበረሰባችን አስፈላጊውን እርዳታ እንዲያደርግ ስል እጠይቃለሁ። በሰሜን ሸዋ ዞን በሚገኘው ጊዜያዊ መጠለያ ጣቢያ በሙያዋ የበጎ ፍቃድ አገልግሎት እየሰጠች ያለችው ዶክተር እሌኒ አምሰው በበኩሏ ሀገር በፈተና ውስጥ ስትወድቅና ሕዝብ መከራ ሲያገኘው ሙያው የሚጠይቀውን ተግባር መፈጸም ግዴታቸው እንደሆነ ትናገራለች። የተጀመረው ስድስት ሳምንት በፊት ነው። የጀመርነው ስራውን ስንጀምር ዘጠኝ መጠለያ ጣቢያዎች ነበሩ፣ አይዲፒ ሳይቶች ነበሩ። እዛም ላይ እስከ አንድ ሺህ አምስት መቶ የሚደርሱ እዛ ላይ የሚኖሩ ሰዎች ነበሩ፣ የተፈናቃዮች ማለት ነው ከወሎ ተፈናቅለው የሚመጡ እዛ ላይ ነበር የምንሰራው እና የምንሰራው በአብዛኛው ያጋጠመን ያው ተላላፊ ኢንፌክሽንስ ኬስ የሚባሉት ነበሩ። ከዛ በተጨማሪ ክሮኒክ እና ኢንፌክሽንስ ነበሩ። እነሱን የምንችለውን መድኃኒት አቨለብል የሆነውን ሜዲኬሽን እዛው እናክማለን። ያልቻልነውን ደግሞ ሊንክ በማድረግ ወደ ሆስፒታል ወይም ወደ ጤና ጣቢያ፣ እንደዛ ነበር ስናገለግል የነበረው። በቋሚነት ከያዝናቸው በተጨማሪ የደብረ ብርሃን ሆስፒታል ቁስለኞች በጣም በሚመጣ ሰዓት ደግሞ እዛ የተወሰኑ የኛ ልጆችን እኛን ጨምሮ እዛ ሄደን እንሰራለን። ደረበን ሆስፒታል ማለት ነው እና አሁን ባለው ሁኔታ አምስት የኛ ሐኪሞች እኔን ጨምሮ ደረበን ሆስፒታል ወታደሮች ላይም እንሰራለን። ቆስላኞች ላይ ማለት ነው። የክልሉ መንግስት ከትላንትና ጀምሮ መጠለያ ጣቢያዎቹን እየዘጋ መሆኑን ቢያስታውቅም የሀኪሞቹ ነጻ አገልግሎት ግን እስከ ቤት ለቤት እንደሚዘልቅ ዶክተር ሌኒያም ሰው ትናገራለች። እዚህ የምንቆየው ይህን ሳምንት ብቻ ነው። ከአስራ ሁለታችን ስምንት ሐኪም ወደ ወሎ እዛ ሄደን ደግሞ በቦታቸው ደግሞ አገልግሎት ለመስጠት ወደ ወሎ ለመሄድ አስበናል። አሁን በሚቀጥለው ሳምንት ጀምሮ ማለት ነው። በማህበረሰቡ ውስጥ ገብታችሁ ቤት ለቤትም እየገባችሁ አገልግሎት ለመስራት ወሎ ሄደን ማለት ነው። በወሎ ስለሆነ አብዛኛው ሰው ያለው የተፈናቃይ እዛ ለመሄድ ማለት ነው። በቦታቸው ላይ ደግሞ ያው ችግሩ እዛም ቢሆን ስለማይቀንስ ሆስፒታሉ ምንም ስለወደመ እዛ ሄደ አገልግሎት ለመስጠት እናስታብነ ከሚቀጥለው ሳምንት ጀምሮ ማለት ነው። በአማራ ክልል ባሉ ጊዜያዊ የተፈናቃዮች መጠለያ ጣቢያዎች ነጻ የህክምና አገልግሎት እየሰጡ የሚገኙት ባለሙያዎች ከአርባ በላይ ናቸው። በአማራ ክልል ህወሀት በከፈተው ጦርነት ሳቢያ ከሁለት ነጥብ ሶስት ሚሊዮን የሚበልጡ ዜጎች ከቀያቸው ተፈናቅለው መጠለያ ጣቢያዎች ውስጥ እየቆዩ ሲሆን ከሰሞኑ ከአራት መቶ ሺህ በላይ ተፈናቃዮችን ወደ ቀያቸው መመለሱን የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ትላንት ማስታወቁ ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።